በግብጽ ሲና ልሳነ ምድር ራሱን እስላማዊ መንግስት ብሎ የሚጠራው ቡድን በክርስቲያኖች ላይ ከሚፈጽመው ግድያ ለማምለጥ አካባቢያቸውን ለቀው የሚሸሹ ክርስቲያኖች ቁጥር ከጊዜ ወደ ጊዜ እየጨመረ ነው። ባለፈው ወር እንኳን ቢያንስ 118 ቤተሰቦች ከሰሜን ሲና ከካይሮ በስተሰሜን ምስራቅ ወደምትገኘው ኢስማኤልያ ወደተባለችው ክፍለ ግዛት ተሰደዋል። በየካቲት ተጠርጣሪ ሙስሊም ሚሊሻዎች በሲናዋ በአልአሪሽ ከተማ በተለያዩ ቦታዎች ቢያንስ ስድስት ክርስቲያኖችን ገድለዋል። ማግዳ ቡትሩስ ከቤተሰቦቻቸው ጋር አልአሪሽ ሲኖሩ አርባ ዓመት ይጠጋል። ወደ ኢስማኤልያ ከተሰደዱት ክርስቲያኖች አንዷ ናቸው። አልአሪሽ መቼም አልመለስም ይላሉ ላ ማን ጋር ልመለስ? እዚያ እያለሁ የሚንከባከበኝ ወንድ ልጅ ነበረኝ። ስታመም መድኃኒት የሚያመጣልኝ የሚደግፈኝ ልጅ ነበረኝ። አሁን ግን የለም። መቼም ቢሆን ልጄን ወደ ነጠቀችኝ ከተማ ልመለስ? የቡትሮስ ልጅ ነጋዴ ዋይል ዘንድሮ በጎርጎሮሳውያኑ ጥር 30 በንግድ መደብር ውስጥ ነበረ በታጣቂዎች በግፍ የተገደለው። ነፍሰ ገዳዮቹ በሰሜናዊ ሲና ልሳነ ምድር ለጋዛ ሰርጥ ቅርብ በሆነው በአል አሪሽና አካባቢዋ የሚንቀሳቀስ የአንድ አሸባሪ ቡድን አባላት ናቸው። ቡድኑ በጎርጎሮሳዊ 2014 ራሱን እስላማዊ መንግሥት ብሎ ከሚጠራው ቡድን ጋር ተቀላቅለዋል። ከልጃቸው ከዋኤል ግድያ በኋላ ማግዳ ቡትሩስና ቤተሰባቸው ከተማዋን ለቀው ሸሹ። በጥርና በየካቲት ወር አሸባሪዎቹ በአካባቢው ቢያንስ ሰባት ክርስቲያኖችን ገድለዋል። ክርስቲያኖቹ እንደሚናገሩት ከሙስሊም ጎረቤቶቻቸው ጋር ከዚህ ቀደም ጥሩ ግንኙነት ነበራቸው። በአል አሪሽም ይህ ግንኙነት በፖለቲካና በጽንፈኛ ሪዮት ዓለምና በጽንፈኞች ሳይበረዝ ነበረ የቆየው። እንደ ቡትሮስ መገመት ከሚቻለው በላይ ግንኙነታችን ጥሩ ነበር። በበዓላት ሥጋም ሆነ ጣፋጭ ምግቦች ያመጡልናል። የልጅ ልጄ አደጋ በደረሰበት ጊዜ ሙስሊሞች ሆስፒታል ድረስ መጥተው ጠይቀውታል። እርዳታም ይህ ግን አሁን ያለፈ ታሪክ ነው ባለስልጣናት እንደሚሉት ከመጋቢት መጀመሪያ አንስቶ ወደ 250 የሚደርሱ ክርስቲያን ቤተሰቦች ከአል አሪሽ ወጥተዋል ምናልባት ከተማዋን ለቀው የሄዱት ክርስቲያኖች ቁጥር 2500 ይጠጋል ከተማይቱን መጀመሪያ ለቀው ለወጡት 195 ቤተሰቦች ኢስማኤልያ ያለ አንድ የፕሮቴስታንት ቤተ ክርስቲያን ነበረ እርዳታ ያደረገላቸው የከተማዋ ነዋሪም ሰዎቹን ለመርዳት ተረባርቧል የኢስማኤልያው ክፍለ ሀገር የወጣቶች ሆስቴል ከአልአሪሽ የተሰደዱ በርካታ ቤተሰቦችን አስጠልሏል። እዚያ ከተጠጉት መካከል የራሚ ማካራም ቤተሰብ ይገኝበታል። የ37 ዓመቱ ታክሲነጂ ማካራም በአሁኑ ጊዜ ጦርም ሆነ ፖሊስ በአልአሪሽ በጽንፈኞች ላይ እርምጃ መውሰድ የሚችሉበት እድል አላቸው ብሎ አያምንም። ውጊያው የሚካሄደው ከማይታወቁ ሰዎች ጋር ነው። እኛው መካከል ነው የሚኖሩት። እኛ እንደምንለብሰው ነው የሚለብሱት። ማንነታቸው ሳይታወቅ የፍተሻ ኬላዎችን ያልፋሉ፣ በመካከሉ ሰዎችን ይገድላሉ፣ ከዚያ በኋላ ይደበቃሉ። ዋኤልን የገደሉት አሸባሪዎች ፖሊስንም ቢሆን ማንንም አንፈራም በሚል ስሜት ተረጋግተው ለስላሳ ጠጥተው የተጠበሰ ድንች በልተው ነው የተገደለው ዋኤል የቅርብ ጓደኛው እንደሆነ የሚናገረው ማካራም ዋኤል ከሁለት ዓመት በፊት ዛቻ ደርሶበት ነበረ ይላል ያኔም አካባቢውን ለቆ እንዲሄድ ተመክሮ ነበረ ግን ፈቃደኛ አልሆነም ምናልባት ያኔ የተባለውን ሰምቶ ቢሆን ኖሮ ዛሬ በህይወት ሊኖር ይችል ነበር ይላሉ ወዳጆቹና ቤተሰቦቹ